መጽሐፈ ሳሙኤል ቀዳማዊ ምዕራፍ ሰላሳ እንዲህም ሆነ ዳዊትና ሰዎቹ በሦስተኛው ቀን ወደ ጺቅላግ በመጡ ጊዜ አማሌቃውያን በደቡብ አገርና በጺቅላግ ላይ ዘምተው ነበር። ጺቅላግንም መትተው በእሳት አቃጥለዋት ነበር። ሴቶቹንና በውስጧም የነበሩትን ሁሉ ከታናሽ እስከ ታላቅ ድረስ ማርከው ነበር። ሁሉንም ወስደው መንገዳቸውን ሄዱ እንጂ አንድስ እንኳ አልገደሉም ነበር። ዳዊትና ሰዎቹም ወደ ከተማ በመጡ ጊዜ እነሆ በእሳት ተቃጥላ፣ ሚስቶቻቸውም ወንዶችና ሴቶች ልጆቻቸውም ተማርከው አገኙ። ዳዊት ከእርሱም ጋር የነበሩ ሕዝብ ድምፃቸውን ከፍ አድርገው ለማልቀስ ኃይል እስኪያጡ ድረስ አለቀሱ። የዳዊትም ሁለት ሚስቶች ኢይዝራኤላዊቱ አኪናሆምና የቀርሜሎሳዊው የናባል ሚስት የነበረችው አቢግያ ተማርከው ነበር። ስለ ወንዶችና ስለ ሴቶች ልጆቻቸው የሕዝቡ ሁሉ ልብ ተቈጥቶ ነበርና ሕዝቡ ሊወግሩት ስለ ተናገሩ ዳዊት እጅግ ተጨነቀ። ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ። ዳዊትም የአቢሜሌክን ልጅ ካህኑን አብያታርን ኢፋዱን አቅርብልኝ አለው። አብያታርም ኢፋዱን ለዳዊት አቀረበለት። ዳዊትም የእነዚህን ሠራዊት ፍለጋ ልከተልን አገኛቸዋለሁን ብሎ እግዚአብሔርን ጠየቀ። እርሱም ታገኛቸዋለህና ፈጽመህ ምርኮውን ትመልሳለህና ፍለጋቸውን ተከተል ብሎ መለሰለት። ዳዊትም ከእርሱም ጋር የነበሩት ስድስት መቶ ሰዎች ሄዱ፣ እስከ ቦሶር ወንዝ ድረስ መጡ። ከእነርሱም የቀሩት በዚያ ተቀመጡ። ዳዊትም ከእርሱም ጋር ያሉት አራት መቶ ሰዎች አሳደዱ። ሁለቱ መቶ ሰዎች ግን የቦሶር ወንዝን መሻገር ደክመዋልና በኋላ ቀሩ። በበረሃውም ውስጥ አንድ ግብጻዊ አግኝተው ወደ ዳዊት ይዘውት መጡ። እንጀራም ሰጡትና በላ፣ ውሃም አጠጡት። ከበለሱም ጥፍጥፍ ቁራጭና ሁለት የወይን ዘለላ ሰጡት። ሦስት ቀንና ሦስት ሌሊት እንጀራ አልበላም ውሃም አልጠጣም ነበርና በበላ ጊዜ ነፍሱ ወደ እርሱ ተመለሰች። ዳዊትም አንተ የማን ነህ? ከወዴት መጣህ? አለው እርሱም እኔ የአማሌቃዊው ባሪያ ግብጻዊ ብላቴና ነኝ። ከሦስት ቀንም በፊት ታምሜ ነበርና ጌታዬ ጥሎኝ ሄደ። እኛም በከሊታውያን ደቡብ በይሁዳም ምድር በካሌብ ደቡብ ላይ ዘመትን፣ ጺቅላግንም በእሳት አቃጠልናት አለ። ዳዊትም ወደ እነዚያ ሰራዊት ዘንድ ልትመራኝ ትወዳለህን አለው። እርሱም እንዳትገድለኝ፣ ለጌታዬም እጅ አሳልፈህ እንዳትሰጠኝ በአምላክ ማለልኝ እንጂ ወደ እነዚያ ሰራዊት እመራሃለሁ አለ። ወደ ታችም እንዲወርድ ባደረገው ጊዜ እነሆ ከፊልስጤማውያንና ከይሁዳ ምድር ከወሰዱት ከብዙ ምርኮ ሁሉ የተነሣ በልተው ጠጥተውም የበዓልም ቀን አድርገው በምድር ሁሉ ላይ ተበትነው ነበር። ዳዊትም ከማታ ጀምሮ እስከ ማግስቱ ማታ ድረስ መታቸው። ከእነርሱም በግመል ተቀምጠው ከሸሹ ከአራት መቶ ጎልማሶች በቀር አንድ ያመለጠ የለም። ዳዊትም አማሌቃውያን የወሰዱትን ሁሉ አስጣላቸው። ሁለቱንም ሚስቶቹን አዳነ። ከወንዶችና ከሴቶች ልጆች ከወሰዱትም ምርኮ ሁሉ ታላቅም ሆነ ታናሽም ሆነ ምንም የጐደለባቸው የለም፤ ዳዊትም ሁሉን አስጣለ። ዳዊትም የበጉንና የላሙን መንጋ ሁሉ ወሰደ። ከራሱም ከብት ፊት እየነዳ ይህ የዳዊት ምርኮ ነው አለ። ዳዊትም ደክመው ዳዊትን ይከተሉት ዘንድ ወዳልቻሉ በቦሶር ወንዝ ወዳስቀራቸው ወደ ሁለቱ መቶ ሰዎች መጣ። እነርሱም ዳዊትን ከእርሱም ጋር የነበሩትን ሕዝብ ሊቀበሉ ወጡ። ዳዊትም ወደ ሕዝቡ በቀረበ ጊዜ ደህንነታቸውን ጠየቀ። ከዳዊትም ጋር ከሄዱ ሰዎች ክፉዎቹና ምናምንቴዎቹ ሁሉ እነዚህ ከእኛ ጋር አልመጡምና እየራሳቸው ሚስቶቻቸውንና ልጆቻቸውን ይዘው ይሂዱ እንጂ ካስጣልነው ምርኮ ምንም አንሰጣቸውም አሉ። ዳዊትም ወንድሞቼ ሆይ የጠበቀን በእኛም ላይ የመጣውን ጭፍራ በእጃችን አሳልፎ የሰጠን እግዚአብሔር በሰጠን ነገር እንዲሁ አታድርጉ። ይህንስ ነገር ማን ይሰጣችኋል? ነገር ግን የተዋጉትና ዕቃውን የጠበቁት ዕድል ፈንታ እኩል ይሆናል፣ አንድነት ይካፈላሉ አለ። ከዚያም ቀን ጀምሮ እስከ ዛሬ ድረስ ይህን ለእስራኤል ሥርዓትና ፍርድ አደረገው። ዳዊትም ወደ ጲግላግ በመጣ ጊዜ ለዘመዶቹ ለይሁዳ ሽማግሌዎች፣ እነሆ ከእግዚአብሔር ጠላቶች ምርኮ በረከትን ተቀበሉ ብሎ ከምርኮው ሰደደላቸው። በቤቴል ለነበሩ፣ በራሞት በደቡብ ለነበሩ፣ በየቲር ለነበሩ፣ በአሮኤር ለነበሩ፣ በሲፍሞት ለነበሩ፣ በኤሽትሞአ ለነበሩ፣ በቀርሜሎስ ለነበሩ በይርሃምኤላውያንና በቄናውያን ከተሞች ለነበሩ በሄርማ ለነበሩ በቦራሳን ለነበሩ በአታክ ለነበሩ በኬብሮን ለነበሩ ዳዊትና ሰዎቹም በተመላለሱበት ስፍራ ለነበሩ ሰዎች ሁሉ ላከ።